ገበያው የአውሮፓ ህብረት መሪዎች ለሁለት ቀናት ያካሄዱትን ጉባኤ ዛሬ አጠናቀዋል። ዋና ትኩረታቸው የአውሮፓ ህብረትና ካናዳ የንግድ ስምምነትን የተመለከተ ቢሆንም ቤልጅየም በማገዷ ምክንያት ሳይፈራረሙ እንደቀሩ የሚጠቁሙ ዘገባዎች ወጥተዋል። መግለጫቸው ላይ ምንድነው ያሉት አሁን? ከነበሩት ሶስት አጀንዳዎች ከስደተኞች፣ ከሩሲያ በተጨማሪ ከካናዳ ጋር የተደረገው የንግድ ስምምነት የሁሉንም ይሁንታ ያገኛል ተብሎ ነበር። ልክ ነው ሸዋዬ፣ እንደገለጽሽው የቤልጅየም መንግስት ባለመፈረሙ ይህ ስምምነት ሳይቋጭ ቀርቷል። ሆኖም በቀናት ውስጥ ይህንን የተቃወመውን የቤልጅየምን ፈረንሳይኛ ተናጋሪውን ግዛት በማሳመን የቤልጅየም መንግስት ይፈርማል፣ የንግድ ስምምነቱም ተቀባይነት ያገኛል የሚል ግምት ነው ያለው። ሌላው ዋናው የአውሮፓ ህብረት መሪዎች ከአፍሪቃ የሚፈልሱ ስደተኞችን መግታት ላይ የሚደረገውን ጥረት ማጠናከር ላይ ተስማምተዋል። በስልትም መልክ ካነሱት መካከል ለአፍሪቃ የንግድና የመዋለ ንዋይ ፍሰት ስምምነት እድሎችን ማቅረብ ነው የሚሉ ዘገባዎች ወጥተዋል። ይህ እንዴት እንደሚከናወን ዝርዝሩ ተጠቅሶ ይሆን ወይ? ዝርዝሩ ገና አልተገለጸም። ግን ምንድን ነው ንግድና በመዋለ ነዋይ ፍሰት ወደ አፍሪካ እንዲገባ በማድረግ እነዚህ ሀገሮች ደግሞ የሚመጡት ስደተኞችን እንዲቆጣጠሩና ተመላሽ ስደተኞችንም እንዲቀበሉ ለማግባባት ነው ስምምነት የተደረሰው። ይህ እንዲሰራበት ነው ህብረቱ ለኮሚሽኑ እና ለውጭ ጉዳይ ኃላፊዎቹ ግፊት የሰጡት። ምክንያቱም የስደተኞች መቆጣጠር ጉዳይ ከቱርኩ ጋር በተደረገው ስምምነት ውጤት ታይቶበታል። ከአፍሪካ በሚመጡት ላይ ግን ውጤት አላስገኘም ነው የተባለው። ምክንያቱም ባለፈው ዓመት ብቻ አንድ መቶ ሀምሳ አራት ሺህ ስደተኞች ነው ወደ ጣሊያን የገቡት ትናንት ብቻ ወደ አንድ ሺህ አራት መቶ ስደተኞች ጣሊያን ገብተዋል ነው የተባለው። ስለዚህ የውጭ ጉዳይ ክፍሉ በተለይ ከአምስት የአፍሪካ ሀገሮች ጋር ኢትዮጵያን ይጨምራል። በዚህ በኩል የተጀመረውን ስራ እንዲቀጥልበትና ዘገባውን በታህሳስ እንዲያቀርብ ማሳሰቢያ ተሰጥቶ በዚህ ጉዳይ ላይ ውሳኔዎችን አሳልፈው ተነስቷል። እንግዲህ ኢትዮጵያን ጠቅሳል። አሁን ይሄ እቅድ ተግባራዊ ከሚሆንባቸው ሀገሮች መካከል ማሊና ሴኔጋልን ጨምሮ ማለት ነው። በዚህ እቅድ እንግዲህ መሰረት ከገንዘብ በተጨማሪ ሀገራቱ ድንበሮቻቸው ላይ ከፍተኛ ቁጥጥር እንዲያደርጉ፣ ዜጎቻቸውን ወደ ሀገራቸው እንዲመልሱ ነው የታሰበው ይህ ምን ያህል ተግባራዊ ይሆናል ማለት ይቻላል? ይህን እቅድ ከጅምሩ ጀምሮ በተለይ የሰብአዊ መብት ድርጅቶች የስደተኞች ድርጅቶች በጣም ተቃውመውታል። ምክንያቱም ስደተኞችን የመከላከል ጉዳይ እንጂ ስደተኞች እንዳይሰደዱ የሚያደርጓቸውን ምክንያቶች የማመቻቸት ነገሮች የሉበትም። ስደተኛ በመሰረቱ በአገሩ ሊኖር የሚያስችለው ነገር ከሌለ መሰደድ ራሱ መብት ነው እና የአውሮፓ ሕብረት ይህን በማድረግ መሰረታዊ መርሆች ጥሷል የሚል ተቃውሞ ነው ያለው። እንዳልሽው ይህ ተግባራዊ የሚሆንበትም ሁኔታ አጠራጣሪ ነው። ምናልባት ከታህሳሱ ዘገባ በኋላ እንዳውም ኤርትራንም በዚሁ ማዕቀፍ ውስጥ ለማስገባት እቅድ አለ ነው የተባለው። በአጠቃላይ ግን በፕሮግራሙ ከፍተኛ ትችትና ወቀሳ እየተሰነዘረ ነው። ሌላው ህብረቱ የተነጋገረበት የሩሲያ ጉዳይ ነው። በማዕቀብ ላይ ተስማምተዋል አልተስማሙም። በአጠቃላይ በአሁኑ ወቅት ከሩሲያና የአውሮፓን ግንኙነት በሚመለከት ስትራቴጂያዊ ውይይት ለማድረግ ነበር እቅዱ። ግን አሁን በሶሪያ ላይ ያለው ሁኔታ ያን አጀንዳ እንዲቀይሩ አድርጎ፣ ሩሲያ በሶሪያ ላይ ባላት ሚና ላይ ነው ትኩረት የተዘረገው። በዛ ላይ ማዕቀብ እንዲደረግ ግፊት ነበር። በተለይ ጣሊያን ይህንን ነገር ባለመቀበሏ ከማስጠንቀቂያና ሩሲያ በ ሱሪያ ላይ የምታደርገውን የቦምብ ድብደባ እንድታቆም፣ የሰብአዊ እርዳታ ኮሪደሩ እንዲከፈት፣ ለፖለቲካ መፍትሄም ተባባሪ እንድትሆን ከሚጠይቅና ከሚያሳስብ ውጭ። ስለዚህ በአጠቃላይ ብዙ አስቦ ግን በጥቂቱ ያከናወነ እንደሆነ ነው የአሁኑ ጉባኤ የሚታየው። ሸዋዬ ገበያው ንጉሴ ከብራስልስ በጣም አመሰግናለሁ። እኔም አመሰግናለሁ ሸዋዬ።